በኦሞ ወንዝ ሙላት ምክንያት ከቀያቸው የተፈናቀሉ የዳስነች ወርዳ ነዋሪዎች አሁን ደግሞ ለወረርሽኝ መጋለጣቸውን ነው የአካባቢው አስተዳደር ለአሜሪካ ድምጽ አስታውቀው የደቡብ ኦሞ ዞን ጤና መምሪያ ኃላፊ አቶ ታምራት አሰፋ እንደሚሉት የኦሞ ወንዝ ያፈናቀላቸው ከ ሰባ ዘጠኝ ሺህ በላይ የዳስነች ወርዳ አርብቶ አደሮች በተጠለሉበት ቦታ የወባ ወረርሽኝ ተከስቷል። በአንድ ሳምንት ውስጥ ከ አራት መቶ እስከ ስድስት መቶ ሰላሳ አምስት አካባቢ ወባ ታማሚ ሰዎች ከነበሩበት አሁን ላይ ባለው ሁኔታ ላይ ያው ከአንድ ሺህ ሶስት መቶ አርባ አራት በላይ የሚጠጉ ማህበረሰብ ካላት የመታመም ሁኔታዎች የታየበት ሁኔታ ነው ያለው። ወረሽኙ የተከሰተው ተፈናቃዮች በተጠለሉባቸው በሁሉም መጠለያ ጣቢያዎች መሆኑንም ኃላፊው አብራርቷል። ዳሰነች ወረዳ ከዚህ በፊት አርባ ቀበሌያት አሉ። በፊትም አርባ ቀበሌያቱ በሙሉ ወባማ ነው አካባቢው ላይ ያለው እና ስለዚህ የወባ ክስተቱ ሁሉም እነዚህ አካባቢዎች ላይ ወይም አስራ አንዱ አይዲፒ ሳይቶች ላይ በዋናነት ክስተቱ አለ ቢሆኑ ግን አካባቢው መጀመሪያውኑ ወባማ እንደመሆኑ መጠን ማለት ነው። ስለዚህ ሁሉም ጋር ያለበት ሁኔታ ያለው ግን ሕክምናው በተጠናከረ መንገድ እየሰራን ስለሆነ እየተከላከለን ነው። በወርሽ ምክንያት ህይወቱ ያለፈ የቀረበልን ሪፖርት የመለም። እንዲህ አይነት ክስተቶቹም ደግሞ እንዳይኖሩ ጤና ባለሙያዎቹም በአቅራቢያ እየሰሩ ስለሆነ በጥሩ የመከላከል ደረጃ ላይ አለን ይልለሁ። በራስነች የተከሰተው የጎርፍ አደጋ አሁንም አለመወገዱን ተፈናቃዮችና የዞኑ አስተዳደር ጠቁሟል። ከወረዳው አርባ ቀበሌዎች ውስጥ 34ቱ የተባባሰ በቀጠለው የኦሞ ወንዝ ጎርፍ እንደተጥለቀለቁና በውሃ እንደተዋጡ መሆናቸውም አስታውሰዋል። የአሜሪካ ድምፅ ከአንድ መጠለያ ጣቢያ ያነጋገራቸውና ስማቸው እንዳይጠቀስ ጠየቁ የተፈናቀሉ አርብቶ አደሮች አስተባባሪም ጎርፉ ለተራዘመ ጉዳት እንደዳረጋቸው ተናግሯል። በወረዳው የነበሩ የጤና ተቋማት መውደማቸውን የገለጡት እኚሁ አስተያየት ሰጭም አርብቶ አደሮች ለተላላፊ በሽታዎች በተለይም ለወባ ወረርሽኝ መጋለጣቸውን ይበልጥኑ በእናቶችና በህፃናት ላይ ጉዳት እያደረሰ መሆኑንም ተናግሯል። አካባቢው ላይ ወባ እየታከሙ ነው። ሕክምናው ግን በቂ አይደለም። ዎቹ አነስተኛ ናቸው። ህዝቡ ግን ከነሱ በላይ ነው። ሴቶች እና ህጻናቶች፣ አለም ህዝቦች ምናምን ያስፈልጋቸው ነበረ፣ ግን የለም። አሁን እዚህ የሚቀርብ የቀረበ ነገር የለም። እስካሁን የምግብ ከምግብ አንጻር በጣም ችግር አለ። ይቀርባል፣ በቦቲ ይቀርባል። ቦቲው ያው አንድ ነው። ሳይቱ ሰፊ ነው። በቀን አንዴ ነው የሚመጣ። ህዝቡ ግን ያው እንግዲህ በጣም ብዙ ነው። የደቡብ ኦሞ ዞን የጤና መምሪያ ኃላፊ አቶ ታምራት አሰፋ በበኩላቸው ወረርሽኙ የከፋ ጉዳት እንዳያደርስ ኬሚካል የተቀባ የአልጋ ጎበር ለተፈናቃዮች ማደልን ጨምሮ ሌሎች የመከላከል ስራዎች እየተሰሩ መሆኑን ለአሜሪካ ድምፅ በስልክ አስታውቀዋል። ቤት ለቤት አርብቶ አደሩ መሃል በመዞር አንደኛ የአልጋ ጎበር እንዲጠቀሙ የማድረግ የታመሙ ሰዎች ቶሎ ብለው ሕክምናውን እንዲወስዱ የማድረግ ስራዎችን እየሰራን ያለበት ሁኔታ አለ ማህበረሰቡን በበጎ ጤና መልእክተኝነት ሌላ ደግሞ የጤና ባለሙያዎች ሁሉም እነዚህ በተፈናቀሉ በውሃ ሙላት የተፈናቀሉ እና መልሶ የማሰባሰብና በመንደር የማደራጀ ስራዎች በተሰሩባቸው አካባቢዎች ላይ የጤና ባለሙያዎች ሀያ አራት አግሎት እንዲሰጡ ከማድረግ ጋር ተያይዞ የጤና አግሎት መሽጫ ተቋማት ለመክፈት በዚህ ላይም ደግሞ ገብ አግሎቶች መስጠት አንዳንዱ ከጤና ኬላዎች በርቀት ላይ የነበሩባቸው ቦታዎች ላይ የህክምና መስጫ ተቋማት ከግብረስና ድርጅቶች ጋር አንድ ላይ በመሆን አቋቁመን ይህን አግሎት የሰጠን ያለንበት ሁኔታ ነው ያለው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩን ኦቻ ባለፈው ሂዳር ወር መጀመሪያ ባወጣው ሪፖርት ከዳሰነች ወረዳ አጠቃላይ የቆዳ ስፋት 65 በመቶ የሚሆነው በጎርፍ ሙላቱ መጥለቅለቁን አስታውቆ ነበርም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም